ትኩረት በአፍሪካ በጋና ለብዙ ዓመታት በሀገሪቱ ምክር ቤት የተቃዋሚነቱን ሚና ይዞ የነበረው ቡድን መሪ ናና አኩፎ አዶ ፕሬዝደንት ሆነው እ ከተመረጡ ባለፈው ጎርጎሪዮሳዊ ማክሰኞ ህዳር 5 2017 ዓ ም አንድ ዓመት ሆናቸው። የጋና ዜጎች በትልቅ ደስታ የተቀበሉት የስልጣን ሽግግር ሰላማዊና ካላንዳች ችግር ነበር የተከናወነው። የጋና ፕሬዚዳንት ናና አኩፎ አዶ በምርጫው ዘመቻ ጊዜ እፈጽመዋለሁ በሚል የገቡት ቃላቸው ዛሬ ከአንድ ዓመት በኋላ ምን ላይ ደርሷል? በዛሬው ዝግጅታችን የምንቃኘው ጉዳይ ነው። ናና አኩፎ አዶ በምዕራብ አፍሪቃዊቱ ሀገር ጋና በየወረዳው አንድ ፋብሪካ ለማቋቋም፣ የሁለተኛ ደረጃ ትምህርትን ነጻ ለማድረግ፣ የውጭ ባለ ሀብቶችንም በብዛት ወደ ሀገሪቱ ለመሳብና ሙስናን ለመታገል ነበር ከአንድ ዓመት በፊት ለሶስተኛ ጊዜ ለፕሬዝደንትነት በተወዳደሩበት ጊዜ ቃል የገቡት። አኩፎ አዶ በፕሬዝደንታዊ ምርጫ ቀንቷቸው ያኔ ስልጣን ላይ የነበሩትን ተፎካካሪያቸውን ጆን ድራማኒ መሃማን 53 ከመቶ የመራጭ ድምፅ በማግኘት አሸንፈዋቸዋል። 44 ከመቶ የመራጭ ድምፅ ብቻ እያገኙት ድራማኒ መሃማ መንበራቸውን ለአኩፎ አዶ መልቀቅ ግድ ነበር የሆነባቸው። ያኔ ታዲያ ብዙ የጋና ዜጎች የአኩፎ አዶ ድል መቀዳጀት ጥሩ የልማት ሁኔታ ላይ ለማትገኘዋ ሀገራቸው አዲስ አነቃቂ ጅምር ይሆናል ብለው ተስፋ አድርገው ነበር። በዛን ጊዜ የኢኮኖሚ እድገቷ ወደ 3.6 ከመቶ ዝቅ ሲል የዋጋ ግሽበቱና የስራ አጡ መጠንም በጣም ከፍተኛ ደረጃ ላይ ደርሶ ነበር። ብዙ የጋና ወጣቶችም የተሻለ እድል ፍለጋ ሀገራቸውን ለቀው ወጥተዋል። እና በዚሁ ጊዜ ፕሬዝደንታዊው እጩ አኩፎ አዶ ለወጣቱ አዳዲስ የስራ ቦታ ለመፍጠር የገቡት ቃላቸው የብዙዎችን ድጋፍ ሊያስገኝላቸው ችሏል። እርግጥ ጋና ለአራተኛ ጊዜ በተከታታይ ሰላማዊ የስልጣን ሽግግር ማድረጓ በዓለም አቀፍ ደረጃ አድናቆትን አትርፎላታል። ይሁንና ብዙዎቹ ዜጎቿ ትልቅ ተስፋ የጣሉበት አዲስ ጅምር እስኪነቃቃ ድረስ ብዙ መጠበቅ ነበረባቸው። እንደሚታወሰው ካቢኔ መመስረቱና የመንግስት ባለስልጣናትን የመሰየሙ ተግባር አዲሱን ፕሬዝደንት ወደ ስድስት ወር ገደማ ያህል ወስዶባቸዋል። ከዚያን ጊዜ ወዲህ ግን ጋናዊው ፕሬዝደንት አኩፎ አዶ የሚመሩት መንግስት በምርጫ ዘመቻ ጊዜ የገባውን ቃል ቀስ በቀስ በተግባር ለመተርጎም እየሰራ ነው። ካለፈው መስከረም ወር ወዲህ በጋና የሁለተኛ ደረጃ ትምህርት ነጻ ሆኗል። ሙስናንም ለመቀነስ መንግስት ጥረቱን መጀመሩን መታዘባቸውን በጋና መዲና አክራ የሚገኘው ከጀርመናውያኑ የክርስቲያን ዴሞክራቶች ህብረት በምህፃሩ ከሴዴኡ ጋር ቅርበት ያለው የኮንራድ አድናወር ሽቲፍቱንግ ኃላፊ ቡርካርት ሄልማን አስታውቀዋል። ይሁንና ሙስናን በተሻለ ሁኔታ ለመታገል ይቋቋማል የሚባለው አዲሱ የልዩ መርማሪ መስሪያ ቤት ስልጣን ገና ግልጽ አለመሆኑን የጀርመናውያኑ የፖለቲካ ጥናት ድርጅት ባልደረባ ሄልማን አክለው አመልክተዋል። በአስተዳደር ውስጥ ተፈጽሟል የሚባለውን ሙስና የሚመረምረው የመንግስቱ አቃቤ ሕግ ገለልተኛነትን የሚመለከተው ክፍል በየትኛው ባለስልጣን መስሪያ ቤት ስር ይሁን ወይም ትዕዛዙን ከማን መቀበል አለበት የሚሉት ጥያቄዎች መስሪያ ቤቱ በሚቀጥለው ጥር ወር ሲቋቋም መልስ ያገኛሉ። የጋና ህዝብ መንግስት በትምህርቱ ዘርፍ ያደረጋቸውን ለውጦች ቢያሞግስም ታዛቢዎች እንደሚሉት እርምጃዎቹን ስራ ላይ ለማዋል ያደረገው እጥረቱ አንዳንድ እክሎች አላጡትም። ለምሳሌ ትምህርት ቤቶች ጉልህ ጭማሪ ላሳየው የአዳዲስ ተማሪዎች ቁጥር አልተዘጋጁም ነበር። ከዚህ በተጨማሪም ትምህርት ቤቶቹ ብቃት ያላቸውን መምህራንና በቂ የትምህርት መሳሪያ አላቀረቡም። በአንዳንድ ትምህርት ቤቶች እንዲያውም ጠረጴዛና ወንበሮች እንኳን ሳይቀሩ ነበር ተጓድለው የተገኙት። ይህ ሁሉ ታዲያ እንደ ፖለቲካ ተንታኙ ቡርካርት ሄልማን አስተሳሰብ የገቡትን ቃል መጠበቅ አዳጋች መሆኑን ለፕሬዚደንት አኩፎ አዶና ለመንግስታቸው ግልጽ አድርጎላቸዋል። የጋና መንግስት በሀገሪቱ ሁኔታዎችን ለማስተካከል አዲስ ኃይልና በጎ ፍቃድ ይዞ የተነሳሳ ይመስለኛል። ይሁን እንጂ ያለፉት ስምንት ዓመታትን የተቃዋሚውን ሚና ይዞ የቆየውና አሁን ስልጣን ላይ የወጣው ቡድን ሀገር መምራት በተቃዋሚነት ዘመኑ እንዳሳየው ቀላል አለመሆኑን በኋላ ተረድቶታል። የጋናን መሰረተ ልማት ለማሻሻል የተያዘው የመንግስቱን ዓላማ በተመለከተም በወቅቱ በተጨባጭ የተዘጋጀ እቅድ እንደሌለ ቡርካርት ሄልማን ገልጸዋል። ፎዶስ እንደማስበው አኩፎዶ በመጀመሪያው የስልጣን ዓመት ለህዝባቸው አንዳንድ ውጤቶች ለማቅረብ እንደሚችሉ ለማረጋገጥ ፈልገው ነበር። በምርጫ ዘመቻ ወቅት እንደሚፈጽሟቸው ቃል ከገቧቸው ጉዳዮች መካከልም እነስን ብዛት አንዳንዱን በመተግበር ለመተርጉም ዝግጁነታቸውን አሳይተዋል። ይህ አካሄዳቸው በብዙ የሀገሪቱ ህዝብ ዘንድ ቃላቸውን መጠበቅ መቻላቸውን በጥርጣሬ በተመለከቱ ዘንድ ጭምር ተቀባይነትን አግኝቶላቸዋል ለዚሁ የሚያስፈልገውን በጀት የማዘጋጀቱ ጉዳይ አሁን መልስ ያገኘ ይመስላል ጥያቄው ግን የጋና መንግስት በጀት ምን ያህል ጊዜ አስተማማኝ ሆኖ በዘላቂነት ይቀጥላል የሚለው ነው ይህ በጎርጎርሳዊ 2018 ና 2019 ዓ.ም. የሚታይ ይሆናል ፕሬዚደንት ናና አኩፎ አዶ ከቀድሞ መንግስት የተረከቡት ግዙፍ የውጭ እዳም የመንግስታቸውን ስራ አዳጋች አድርጎባቸዋል። የሀገሪቱን ኢኮኖሚ ማሳደግና ግብሩንም ከፍ ማድረግ ጋናን ከምትገኝበት ችግር ለማውጣት የሚረዳ ጥሩ መፍትሄ በመሆኑ የውጭ ባለሀብቶችን ወደ ሀገራቸው ለመሳብ ጥረት መጀመራቸውን ርዕሰ ብሔሩ ጠቁመዋል። ይህን እቅዳቸውን ባለፈው ሳምንት በፓሪስ ከፈረንሳይ ፕሬዚደንት ኤማኑዌል ማክሮን ጋር በተገናኙበትም ጊዜ በድጋሚ አረጋግጠዋል። ይሁን እንጂ የውጭ ሀገር ባለሀብቶች ገንዘባቸውን በምዕራብ አፍሪቃዊቱ ሀገር ጋና ለማሰራት እስካሁን ያን ያህል ፍላጎት እንዳላሳዩ ጀርመናዊው የፖለቲካ ተንታኝ ቡርካርት ሄልማን አስታውቀዋል። የምጣኔ ሀብቱን ለማሳደግ የሚያስችል በተለይ ዓለም አቀፍ ተቋማት ገንዘባቸውን በጋና እንዲሰሩ የሚያበረታታ መርህ መዘርጋት አስፈላጊ ነው። አሁን እንደሚታየው ግን የጋና መንግስት ለዚህ የሚያስፈልገውን ሁኔታ ለማመቻቸት ጠንክሮ እየሰራ አይደለም። እስካሁን በሀገሪቱ የተሰራባቸው ህጎች የውጭ ባለሀብቶችን በመሳብ ፈንታ ተጻራሪውን ሁኔታ ነው የፈጠሩት። በዚሁ ረገድ ብዙ ሊሰራ ይችላል ብዬ አስባለሁ። በጋና የሚታየውን የወጣቱን ስራ አጥነት ለመቀነስ ከተፈለገ ለሀገር ውስጥና ለውጭ ሀገራት ባለ ተቋማት አስተማማኝ አማላይ የኢኮኖሚ ሁኔታ መፍጠር ወሳኝ ሚና ይጫወታል።